ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንት ውስጥ ለኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የጆን ኬሪ መልእክት፣ በኢትዮጵያ ካለፈው ረሃብ የተገኘው ትምህርትና በጥንታዊ የኢትዮጵያ የጨው ንግድ የታየው ለውጥ የሚሉትን ዘገቦች ነው ዛሬ የምንመለከተው። በዎል ስትሪት ጆርናል ድረገጽ ላይ የወጣ ጽሁፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በ21ኛው የአፍሪካ ህብረት ጉባኤ ላይ ለመሳተፍ በያዝነው ወር ወደ አዲስ አበባ ሲሄዱ ይዘውት የሚጓዙት መልእክት አሜሪካ ከሀገሪቱ ጋር ስለሚኖራት ግንኙነት ይመለከታል ይልና ኢትዮጵያን እንደ ምሳሌ ይጠቅሳል። የኢትዮጵያ ከፍተኛ ፍርድ ቤት በያዝነው ወር በጋዜጠኛው እስክንድር ነጋ ላይ የ18 ዓመታቱን እስራት እንዲጸና አድርጓል። የኢትዮጵያ መንግሥት በጸጥታና በድህነት ቅነሳ ረገድ የዩናይትድ ስቴትስ ቅርብ ሸሪክ ተደርጎ ቢታይም በሰብአዊ መብት ላይ መጥፎ ስም ነው ያለው። ከስምንት ዓመታት በፊት ኢትዮጵያ ውስጥ ምክር ቤታዊ ምርጫ ከተካሄደ በኋላ መንግሥት ብርቱካን ምዴቅሳን የመሳሰሉ ተቃዋሚዎችና ከምርጫው በኋላ ስለተከተሉ ተቃውሞዎች የጻፉ ነጻ ጋዜጠኞችን አስሯል። እስክንድር ነጋና ባለቤቱ ሰርካለም ፋሲል ከታሰሩት መካከል ነበሩ። ያኔ ነፍሰ ጡር የነበረችው ሰርካለም ለሰባት ወራት ያህል አስፈላጊውን ሕክምና ተነፍጋ የወለደችው እዛው እስር ቤት ነበር። በክህደትና በፍጅት በተባለው የፈጠራ ክስ ለ17 ወራት ያህል በእስር ከቆዩ በኋላ ነበር የተፈቱት። ይላል የዎልስትሪት ጆርናል ድረገጽ። እስክንድር ነጋ በአረብ ሀገሮች የተካሄደውን ህዝባዊ መነሳሳት በሚመለከትና በኢትዮጵያ ላይ ሊኖር ስለሚችለው ተጽዕኖ መጻፍ ከጀመረ በኋላ ደግሞ እንደነ ርዕዮት አለሙ እንደነ ውብሸት ታየና እንደነ አንዱዓለም አራጌ በሰፊው በሚነቀፈው ጸረ አሸባሪነት አዋጅ መሰረት ታሰረ። የአፍሪቃ ሰብአዊና ህዝባዊ መብት ኮሚሽን ኢትዮጵያ ውስጥ በጋዜጠኞችና በሰላማዊ ተቃዋሚዎች ላይ የሚፈጸመው ወከባ ክፉኛ እንዳሳሰበው ገልጿል። በዘፈቀደ የማሰር ጉዳይን የሚከታተለው የተባበሩት መንግስታት ድርጅት የሰብአዊ መብት ቡድንም በዓለም አቀፍ ህግ መሰረት የእስክንድር ነጋ መታሰር ህገ ወጥ ነው በማለት በአስቸኳይ እንዲፈታ ጥሪ አድርጓል ይላል ዎል ስትሪት ጆርናል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አስተዳደራቸው ከሰሃራ በመለስ ሀገሮችን በሚመለከት ያላቸውን አጀንዳ ሲገልጹ ጠንካራ ዲሞክራሲያዊ ተቋማትና በሕግ መገዛት እንዲከበር በሚለው ላይ ጫን አድርገዋል። ጆን ኬሪ ታዲያ አዲስ አበባ ላሉት አቻዎቻቸው ሊያደርሱ የሚችሉበት እድል አለ ሲል የዎል ስትሪት ጆርናል ድረገጽ ላይ የወጣው ጽሑፍ ዘግቧል። ይህን ጽሑፍ ያቀረቡት በሕገ ወጥ መንገድ ኢትዮጵያ በመግባቱና በሽብር ክስ ተከሶ ታስሮ የነበረ ስዊድናዊ ጋዜጠኛ ሽቢዬ ና። የፍሪደም ናው ጠበቃ ግርፊት እንደሆኑ በዘገባው ተጠቅሷል። ዋሽንግተን ፖስት ጋዜጣ ደግሞ ከ10 ዓመታት በፊት ኢትዮጵያ ውስጥ ረሃብ ገብቶ በነበረበት ወቅት ዓለም አቀፍ ማህበረሰብ 14 ሚሊዮን የሚሆኑ ሰዎችን ለመመገብ ተረባርቧል ይላል። አሁንም ሌሎች የዓለም ምግብ ፕሮግራም ድንኳኖች በሜዳዎቹ ተተክለው ይታያሉ። አሁን ግን ለተራቡት ምግብ ለማከፋፈል ሳይሆን እህል ለመሸመት እንደሆነ ጋዜጣው አስገንዝቧል። ይህ የሆነው ሐዋሳ ውስጥ ሲዳማ ኢልቶ የተባለው የገበሬዎች የኅብረት ማኅበር ባለበት ቦታ ላይ ነው። ይኸው ማኅበር ከ28,000 ሜትሪክ ቶን በላይ የሚሆን አነስተኛ ገበሬዎች ያቀረቡትን ምርት ለመግዛት ከዓለም የምግብ ፕሮግራም ጋር ኮንትራት ከፈረሙት 16 የኅብረት ማኅበራት አንዱ ነው። የዓለም የምግብ ፕሮግራም በዚህ መልክ ከኢትዮጵያ የሸመተው 112,000 ቶን የሚሆነው በቆሎ በሀገሪቱ ዙሪያ ረድኤት በሚያስፈልግበት አካባቢ እንደሚያከፋፍል ጋዜጣው ገልጿል። ጋዜጣው አያይዘውም ካለፈው አሥርተ ዓመት ወዲህ ከታየው የእህል ልማት የተገኘ ትምህርት ቢኖር የገበያ መኖር ወሳኝ መሆኑን ነው ይላል። የሚያሳዝነው ከአስር ዓመታት በፊት በኢትዮጵያ ረሃብ የገባው ከሁለት ዓመታት የተትረፈረፈ ምርት በኋላ ነው። የተትረፈረፈው ምርት የሚሸጥበት የገበያ መሠረተ ልማት ስላልነበረ ምርቱ በእርሻው ቦታ ተከመረ። የእህል ዋጋም ቁልቁል ወረደ። ገበሬዎችም በቀጣዩ ዓመት የመዝራት ፍላጎታቸው ተዳከመ። ከዚያም ድርቅ ገባ። የመንበሽበሹ ሁኔታም ወደ ረሃብ ተለወጠ ሲል ሃፊንግተን ፖስት ጋዜጣ አስገንዝቧል። የዓለም የምግብ ፕሮግራም ከሲዳማ አልቶ ጋር የመሠረተው ሽርክና ሕዝብ ለሕዝብ ከተባለው ለአነስተኛ ገበሬዎች ገበያ ለመፍጠር ከታቀደው ፕሮግራም ጋር የተያያዘ ነው። ይህው እቅድ በቢልና ሜሊንዳ ጌትስ ድርጅት የሚረዳ ሲሆን ከኢትዮጵያ መንግስት የእርሻ ትራንስፎርሜሽን አገልግሎት ጋር በሚደረግ ትብብር እንደሚተገበር ሃፊንግተን ፖስት ላይ የወጣው ጽሑፍ ጠቁሟል። ሮይተርስ የዜና አገልግሎት ደግሞ ነጭ ወርቅ የሚል ስያሜ ያተረፈውን የኢትዮጵያ ጥንታዊ የጨው ንግድ ለውጥ እያየ እንደሆነ ዘግቧል። አብዱ ኢብራሂም መሐመድ እጅግ ሞቃት በሆነው ቦታ ጨው ለማውጣት ከግመሎች ጋር መጓዝ የጀመሩት ገና በ15 ዓመት ዕድሜያቸው ነበር። በአሁኑ ወቅት ግን 51 ስለሆናቸው በደናክል አካባቢ የጨው ንግድ ሥራውን እንዲቀጥል ግመሎቹን ለልጃቸው እንዳወረሱ ሮይተርስ ገልጿል። በሰሜን አፋር ክልል በአስፋልት የተነጠፈ መንገድ በመሰራቱ ጨው ገበያ ለማድረስ በግመሎች መጓዝ እየቀረ ነው። በሌላ በኩል ግን መንገዱ ጨው ለማጓጓዝ ቢያመችም የአካባቢው ጨው አምራቾችና ነጋዴዎች መንገዱ ለኢንዱስትሪያዊ ማዕድን ኩባንያዎችና የጨው ሀብቱን በዘመናዊ ቴክኒክ የሚያወጡ ኩባንያዎች ተደራሽነት እንዲኖራቸው ሊያደርግ ይችላል የሚል ስጋት እንዳላቸው ሮይተርስ የዜና አገልግሎት ጠቁሟል። እዚህ ከሚኖሩት ሰዎች አብዛኞቹ በጨው ምርት ላይ የሚተማመኑ በመሆናቸው እዚህ መሰረት ለመጣል የሚሞክሩ ኩባንያዎች መኖራቸው አያስደስተንም። በጥንታዊው መንገድ መስራቱን እንመርጣለን ሲሉ ጨው በሚገኝበት ቦታ ሐማዴል ያሉት የጎሳ መሪ ልጅ አብደላ አሊ ኑር ተናግረዋል። አዲሱ መንገድ ከደጋማዋ መቐለ ከተማ በደናክል ወደሚገኘው ዳሎል መንደር ድረስ ይዘረጋል በመኪና ከመቐለ ወደ በራሕለ ለመጓዝ ከአምስት ወደ ሶስት ሰዓታት እንዲቀነስ አድርጓል። ጨው ከሚገኝበት ቦታ በግመል በራሕለ ለመድረስ ሁለት ቀናት ይወስዳል። በደቡብ ደናክል የጨው ሀብት ባለበት አፍዴራ ሃይቅ በኢንዱስትሪያዊ ዘዴ ጨው የማምረቱ ተግባር ተጀምሯል። አብደላ አሊ ኑር በገለጹት መሰረት ብርሃንና ዘውዱ የተባለ ኩባንያ አቻምና ጨው ለማምረት ገባ። የጎሳ መሪዎች ጥንታዊ አሰራራቸውን የሚቀናቀን አድርገው ስላዩት ውጡኑን ለመቃወም ተነሱ። ኩባንያው ታዲያ በመሳሪያዎቹ ላይ ጉዳት እንዳይደርስበት በመስጋት በቀጣዩ ዓመት ጥሎ ሄደ ሲሉ የአካባቢው ነዋሪዎች ተናግረዋል ይላል ሮይተርስ የዜና አገልግሎት ላይ የወጣው ጽሑፍ። አብደላ አሊ ኑር በሌላ በኩል አዲሱ አውራ ጎዳና ለአካባቢው ልማትና ጥቅም ለሚያስገኘው ገበያ በቀላሉ ተደራሽነት አስገኝቷል በማለት የመንገዱን መሰራት እንደሚደግፉ አስገንዝበዋል። አብደላ አሊ ኑር የጠቀሱት ልማት በበራህለ በጉል የሚታይ ነው። ጨው ከሚመረትበት ቦታ የሚመጡት ጭነቶች በበራህለ ይራገፉና ወደ ቀሩት የሀገሪቱ ማዕዘናት ይጓጓዛሉ። አብዛኞቹ የከተማይቱ ነዋሪዎች በቀጥታም ሆነ በተዘዋዋሪ መንገድ ከጨው ንግድ ጋር የተሳሰሩ ናቸው። ካለፉት አራት ዓመታት ወዲህ የስልክና የኤሌክትሪክ መስመሮች በበራህ ለ ተስፋፍቷል። የጨው ንግዱን ለማሳለጥ እንዲያመች አዲስ የበራህ ለ ጨው ማኅበር ከሦስት ዓመታት በፊት ተመስርቷል። በከተማይቱ ትልቁ ሕንፃ በቅርብ የተሠራው የጨው ምርት መጋዘን ነው። በዚህ መልክ ለአሁኑ ጥንታዊው የጨው ንግድና ዘመናዊ አሰራር ተቻችለው እየተራመዱ ነው። ማኅበሩ ጨው ወደሚመረትበት ቦታ ሄዶ ለመመለስ አራት ቀን ከሚወስድባቸው ሰዎች የጨው ምርቱን ይገዛና ወደ ተቀሩት የሀገሪቱ ክፍሎች በጭነት መኪናዎች ይልካል ሲል ሮይተርስ የዜና አገልግሎት አስነብቧል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን ዜላ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።